ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልኝ። እንደምናመሻችው የሰኔ 22 2007 ዓ ም ስርጭታችንን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማእግዜር ነኝ በምሽቱ ዝግጅት በአዲስ አበባ የሰላም ማስከበር ወታደራዊ ስልጠና የሚሰጥ ተቋም ተከፈተ። ማዕከሉ በአፍሪካ ቀንድ ላሉ የሰላም ማስከበር ድርጅቶች እንደ ስልጠና ቦታ ያገለግላል። የዩናይትድ ስቴትስ መንግሥት በየዓመቱ የሚያወጣው የሰብአዊ መብት ይዞታዎች ግምገማን የተመለከተ ዘገባ እንዲሁም የግንቦት 16 2007 ምርጫ በሕግና ስርዓት ያልተመራ ነው ሲል ተቃዋሚው መድረክ ውጤቱን እንደማይቀበል በአሳለፍነው ሳምንት መጨረሻ ገልጿል። በአባላቶቹና በደጋፊዎቹ ይደርሳል ያለው ወከባ እንዲቆምም ጠይቋል። የበቀል ዘመቻ እንዲቆም በተለይ ወጣቶችን ወደማይሆን ቦታ ወደማይሆን አቅጣጫ መግፋቱ ለማንም እንደማይጠቅም ማሳደዱ እንዲቆም እሱን ለመጨመር የኦፌኮ መድረኩ ዶክተር መራራ ጉዲና ናቸው። ዝርዝሩን ይዘናል። በሰጥ አገባ ዝግጅታችን በምርጫው ዙሪያ መንግሥትን የሚደግፉና የሚቃወሙ ሁለት እንግዶችን እናሟግታለን። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን የዓለም ዜናዎች አዳነች ፍሳይ ታሰማናለች። ቡሩንዲ ዛሬ የምክር ቤት ምርጫ በማካሄድ ተግባር ላይ ገፍታለች። የሀገሪቱ ተቃዋሚዎች በምርጫው ላለመሳተፍ ወስነዋል። የተባበሩት መንግስታት ድርጅትና የአፍሪካ ህብረትም ምርጫው ነፃና ፍትሐዊ ሊሆን በመቻሉ ጉዳይ ላይ ጥርጣሬ እንዳላቸው በመግለጽ ሲነቅፉ ቆይተዋል። በመዲናይቱ ቡጁምቡራ ከፍተኛ የጸጥታ ጥበቃ እየተደረገ ነው። ሆኖም በከተማይቱ ተኩስና ቢያንስ አንድ የቦምብ ፍንዳታ ተሰምቷል። የደረሰ ጉዳት ካለ አልተገለጸም። የምርጫው ሂደት ቀዝቃዛ እንደሆነ ተገልጿል። በምርጫ ጣቢያዎች የሚታዩ ሰዎች ጥቂቶች ናቸው፣ ተብለዋል። የአፍሪካ ህብረት ኃላፊ ከዞና ድላሚኒ ዙማ በቡሩንዲ አለ ያሉት ከባድ የፖለቲካና የኢኮኖሚ ሁኔታ እንዳሳሰባቸው ገልጸዋል። የአፍሪካ ህብረት ታዛቢዎች የምርጫውን ሂደት በመታዘብ ተግባር አይሳተፉም። የአፍሪካ ህብረት የተባበሩት መንግስታት ድርጅትና ክልላዊ አካላት የምክር ቤቱ ምርጫ እንደ አውሮፓ አቆጣጠር እስከ ሐምሌ 30 ቀን እንዲዘገይ ጥሪ አድርገው እንደነበረ ዙማ ጠቁመዋል። ብሩንዲ ወሳኝ በሆነ ሁኔታ ላይ ትገኛለች። በሀገሪቱ ያለው የፖለቲካ ትርምስም በሀገሪቱና በክልሉ ሰላምና ጸጥታ ላይ ከባድ ተጽዕኖ ይኖረዋል ሲሉ ድላሚና ዙማ አሳስበዋል። ፕሬዚደንት ፒየር እንኩሩንዚዛ ለሶስተኛ ጊዜ ለመወዳደር መወሰናቸው የከሸፈ የመንግስት ግልበጣ ሙከራን አስከትሏል። የሀገሪቱ ህገ መንግስታዊ ፍርድ ቤት ከአስር ዓመታት በፊት ፕሬዝደንት የሆኑት በምክር ቤት እንጂ በህዝብ ተመርጦ ስላልሆነ መወዳደር ይችላሉ የሚል ብይን ሰጥቷል። ግሪስ በገጠማት የእዳ ችግር ምክንያት ዛሬ የዓለም ገበያ አሽቆልቁሏል። አተንስ የባንኮችን በር ዘግታለች። ገንዘብ ከባንኮች በብዛት እንዳይወጣም ገድባለች። የእስያ የአክሲዮን ዋጋ በሶስት ከመቶ ቀንሷል። የአውሮፓ ገበያ በሁለት ከመቶ የኒውዮርክ የአክሲዮን ልውውጥ ደግሞ ወደ አንድ ከመቶ በሚጠጋ ቀንሷል። ግሪስ ለአበዳሪዎቿ መክፈል ያለባት ጊዜ ነገ ማክሰኞ ስለሚያበቃ የአተንስ የአክሲዮን ልውውጥ ስድስት ቀናት እንዲዘጋ እንዲዘጋ ተደርጓል። የስምንት ቢሊዮን ዶላር ብድር ለማግኘት ጠይቃለች። ሆኖም ብድሩን ለማግኘት መውሰድ ያለባትን የቁጠባ እርምጃ አልተቀበለችም። የሀገሪቱ ቦንድ ወለድ ከ12 እስከ 30 ከመቶ ወርዷል። ይህ ሁኔታም ግሪስ በአውሮፓ ህብረት አባልነት የመቆየቷ ጉዳይ አጠራጣሪ እንዲሆን አድርጓል። ግሪስ ተጨማሪ ብድር ለማግኘት ስትል የቁጠባ እርምጃውን ለመቀበል ወይም ላለመቀበል ህዝቡ እንዲወስን በመጪው እሁድ ህዝበ ውሳኔ ለማካሄድ ወስናለች። የአውሮፓ ህብረት ኃላፊ ዣን ክሎድ ጃንከር እና የብሪታንያው ጠቅላይ ሚኒስትር ዴቪድ ካምሮን የቁጠባ እርምጃውን ለመቃወም ከተወሰነ ግሪስ ከአውሮፓ ህብረት ጋር የፖለቲካ ፍች ለማድረግ ወስናለች ማለት ነው ሲሉ አስጠንቅቋል። አድማጮች፣ ምሽቱ እዚህ ላይ ያበቃ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሻው ሄኖክ ሰማግዜር ነኝ። በአዲስ አበባ የተገነባው የሰላም ማስከበር የትምህርት ተቋም ባለፈው ሳምንት መጨረሻ ተመርቋል። ለአፍሪካ አህጉርና ለአፍሪካ ቀንድ አካባቢ ሰላምና ጸጥታ ማስከበር ሊውሉ የሚችሉ ወታደራዊ መሪዎችና ሰላም አስከባሪዎችን ለማሰልጠን ያስችላል ተብሏል። በኢትዮጵያ ፕሬዝዳንት የተመረቀው ተቋም እስክንድር ፍሬው ዝርዝሩን ከአዲስ አበባ ልኮልናል። በሳምንቱ መጨረሻ በፕሬዝዳንት ዶክተር ሙላቱ ተሾመ የተመረቀው ግንባታው በ120 ሚሊዮን ብር የተካሄደው የሰላም ማስከበር ማሰልጠኛ ማዕከል ነው። በዋነኛነትም ወደ ተለያዩ ሀገራት የሚላኩ የሰላም አስከባሪዎችን በበላይነት የሚመሩ ከፍተኛ መኮንኖች እንደሚሰለጥኑበት ተገልጿል። ፕሬዝዳንቱ ዶክተር ሙላቱ ተሾመ እንዳሉትም የማዕከሉ ጠቀሜታ ለአካባቢውና ለአህጉሪቱ ጭምር ነው but benefit ይህ ማዕከል ኢትዮጵያን ብቻ ሳይሆን ሌሎች አካባቢያዊ የሰላምና የጸጥታ ድርጅቶችን በአጉር ደረጃ በርካቶችን ተጠቃሚ እንደሚያደርግ ይጠበቃል። የሰላም አስከባሪ ኃይል በቅድሚያ መላክ ያለበት የአፍሪካ ህብረት ነው የሚለውን ዓለም አቀፋዊ መግባባት መነሻ በማድረግም ማዕከሉ በአፍሪካ ቀንድ ላሉ የሰላም አስከባሪ ድርጅቶች እንደ ስልጠና ቦታም ያገለግላል። ለዚህ ማዕከል የሚሆነውን ስርዓተ ትምህርት የቀረጹት ጃፓናዊው ዓለም አቀፍ አማካሪና መምህር ኮሎኔል ኖሪስ ረካሚ የሚሰጠውን ስልጠና ለቪዮኤ አብራርተዋል። በዚህ ማሰልጠኛ ማዕከል የሚሰጠውና ባለፈው ዓመት የቀረጽኩት ፕሮግራም አራት የትምህርት መርሃ ግብሮችን ያካተተ ነው። የግጭት መከላከል፣ የግጭት አፈታት፣ የግጭት ማገገም የመሳሰሉትን የሚመለከት እያንዳንዱ የትምህርት መርሃ ግብርም በክፍል በክፍል ተደርጎ እየተዘጋጀ ነው። ከእነዚህ የትምህርት መርሃ ግብሮች በተጨማሪ ኢትዮጵያውያን አሰልጣኞች በተጓዳኝ የሚካሄዱ ራሳቸውን የቻሉ መርሃ ግብሮችን ያዘጋጃሉ። ሲቪሎችን በመከላከል ላይ፣ በጸጥታ ዘርፉ ማሻሻያ ፕሮግራም ላይ እንደዚሁም በስርዓተ ጾታ ላይ ያተኮሩ መርሃ ግብሮችን ይዘረጋሉ፣ ያከናውናሉ። ማዕከሉ ባለፈው ሳምንት መጨረሻ ቢመረቅም ስራ የጀመረው ቀደም ብሎ መሆኑን ኮሎኔል ራካሚ ገልጸዋል። ከጥቂት ቀናት በፊት ለምሳሌ በግጭት አፈታት ዙሪያ የተዘጋጀ የትምህርት መርሃ ግብር አጠናቀናል ብለዋል። በዚህ መርሃ ግብርም ከአፍሪካና ከእስያ ሀገራት የመጡ የስምንት ሀገራት ሰልጣኞች መካፈላቸውን አስረድተዋል። ስልጠናው እየተሰጠ ያለውም ከሌተናል ኮሎኔል እስከ ብርጋዴር ጄኔራል የሚደርስ ማዕረግ ላላቸው መሆኑን ጠቁመዋል። ወደፊት ሊኖሩ የሚችሉ የሰላም ማስከበር ተልእኮዎችን የሚመሩት እነዚህ ናቸው ነው ያሉት። ኮሎኔል ራካሚ ያክለው እንዳብራሩት በአሰልጣኝነት የሚሳተፉትም ከኮሎኔል እስከ ብርጋዴር ጀነራል ያሉ መኮንኖች፣ እንደዚሁም ከተለያዩ ዓለም አቀፍ ተቋማት የመጡ ሲቪሎች ናቸው። እንደ አውሮፓውያን አቆጣጠር በ1951 ወደ ደቡብ ኮሪያ ከተላኩት 6000 የቃኘው ሻለቃ አባላት እስካሁን ድረስ ኢትዮጵያ በዓለም አቀፍ የሰላም ማስከበር ተልዕኮ የበኩሏን ስታበረክት መቆየቷ በምረቃው ላይ በተሰራጩ መረጃዎች ተመልክቷል። በአሁኑ ጊዜም ከ12 ሺህ በላይ የኢትዮጵያ የመከላከያ ሰራዊት አባላት በሶማሊያ፣ በዳርፉር፣ በደቡብ ሱዳንና በመሳሰሉት አካባቢዎች በተለያዩ የሰላም ማስከበር ተልዕኮዎች ላይ ተሰማርተው እንደሚገኙ ተጠቁሟል። የዚህ ማዕከል መገንባት ደግሞ የኢትዮጵያውያኑን የሰላም ማስከበር ደረጃ እንደሚያሳድግ ምረቃውን አስመል አመልክቶ በታተመ መጽሔት መልእክታቸው የሰፈረው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናግረዋል። ማዕከሉ የተገነባው በጃፓን በእንግሊዝና በሌሎችም ሀገራት ትብብር ጭምር ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በ1430 መካከለኛ ሞገድ ከአሜሪካ ድምፅ ሬዲዮ የሚተላለፈው ስርጭት ይቀጥላል። ከምሽቱ አንድ ሰዓት ከ09 ደቂቃ ሆኗል። የ የ2007 ምርጫ በህግና በስርዓት ያልተመራ ህገ መንግስቱን የምርጫ ህግጋትንና ድንጋጌዎችን የጣሰ ነው ሲል የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ በሳምንቱ ማብቂያ ክስ አቅርቧል። የምርጫውን ሂደትም ሆነ ውጤት እንደማይቀበልም ድርጅቱ ገልጿል። በምርጫ ማግስት በአባሎችና በደጋፊዎች ላይ እየተፈጸመ ነው ያለው መዋከብ እንዲቆምም ጠይቋል። መለስካቸው አመሀ ዝርዝሩን ከአዲስ አበባ ልኳል። የመድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ግንባሩ ዛሬ ከቀትር በኋላ በጽህፈት ቤቱ የሰጠውን ጋዜጣዊ መግለጫ ሲከፍቱ እንዳስገነዘቡት ይህን መግለጫ መድረክ የሚሰጠው ምርጫ ቦርድ ባለፈው ሰኞ የምርጫውን ውጤት ይፋ በማድረጉ የተሰጠ ምላሽ ነው። በእርሳቸው አገላለጽ ምርጫ ቦርድ ይፋ ያደረገው ዘገባ ከሐቁ ጋር እንደ ሰማይና መሬት የተራራቀ ነው። ይህንንም ሰምተን ዝም ማለት ተገቢ አይደለም። ከዚያም ባለፈ ደግሞ የህዝባችንን ትግልና መስዋዕትነት ዋጋ የሚያሳጣው ስለሆነ የበኩላችንን የመጨረሻ አቋም የምንገልጽበት መድረክ ነው ብለዋል። መድረክ በጽሁፍ ያሰራጨው መግለጫም አምስተኛው ዙር የኢትዮጵያ ሀገር አቀፍ ምርጫ ከህግ ውጭ የተከናወነ ስለነበረ ነጻም፣ ፍትሃዊም፣ ጣማኒም ዴሞክራሲያዊም አይደለም ይላል። የመድረክ ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ አቶ ወጥል አሁን እንደሻው በ2007 ዓ ም በሀገራችን ተካሄደ የተባለው ምርጫ በህግና ስርዓት ያልተመራና በህገ መንግስቱና በምርጫ ህጎች የተደነገጉትን የነፃ ፍትሐዊና ታማኒነት ያለው ዲሞክራሲያዊ ምርጫ መርሆች በኃይል በተጣሱበት ሁኔታ የተፈጸመ በመሆኑ መድረክ የምርጫውን ሂደትም ሆነ ውጤት የማይቀበለው መሆኑን እየገለጸ ለዚህ አሁን ሀገራችን ላይ የገባችበት አስቸጋሪ ሁኔታ መፍትሄ ለማስገኘት የሚከተሉት እርምጃዎች እንዲወሰዱ በጥብቅ ጠይቃል። በጽሁፍ የተሰራጨው መግለጫ መወሰድ ይኖርባቸዋል ብሎ ስድስት የተለያዩ አይነት የመፍትሄ እርምጃዎችን ይዘረዝራል። ከእነዚህም መካከል የምርጫው ሂደትና ህገ መንግስታዊና የሀገሪቱን የምርጫ ህጎችን ድንጋጌዎች የጣሰ በመሆኑ በገለልተኛ አካል እንዲጣራ በአራት አባሎቹ ላይ ግድያ ፈጽመዋል የተባሉ ወንጀለኞች ተገቢው ክትትል ተደርጎ ለህግ እንዲቀርቡ የሚሉና ሌሎችም ይገኛሉ። ለቀጣዩ የመድረክ ምርጫዎች ለመሳተፍ ወሳኝ ነው ያለው ግን ወደፊት ከኢህአዴግ ጋር መደረግ አለበት ያለውን ውይይት ነው። አቶ ጥላሁን እንደሻው በሀገራችን የመድበለ ፓርቲ ስርዓት እንዲረጋገጥ ህጋዊ ሁኔታዎችን ለመፍጠር እንደዚሁም ነጻ፣ ፍትሐዊና ተአማኒ ምርጫዎች ውስጥ የፖለቲካ ፓርቲዎች እንዳይሳተፉ እንቅፋት የሆኑ ህጋዊና ተቋማዊ ሁኔታዎችን ለማስወገድ ከኢህአዲግ ጋር የሚካሄድ ድርድርና የሌሎች ድርጅታዊ እንቅስቃሴዎች ውጤት በቀጣዩ ለመድረክ በምርጫዎች መሳተፍ ወሳኝ ይሆናል። ይህ የሰላማዊ መፍትሄ እርምጃ ከዚህ በፊት በኢህአዲግ አሻፈረኝ ባይነት ተቀባይነት አጥቶ ችግራችን እየተባባሰ እንዲሄድ ሲደረግ እንደቆየው ሁሉ አሁንም በተመሳሳይ ሁኔታ ቀጥሎ የሀገራችን ችግሮች እየተወሳሰቡና ከቁጥጥር ውጭ እየሆኑ ከሄዱ ኃላፊነቱ ኢህአዴግ ብቻ እንደሚሆን በቅድሚያ መግለጽ እንወዳለን። መግለጫው እንዲወሰዱ ከጠየቃቸው አስቸኳይ እርምጃዎች አንዱ በመድረክ አባላትና ደጋፊዎች ላይ እየደረሰ ነው ያላቸው ህገወጥ ድርጊቶች ናቸው። እንደ ጽሁፍ መግለጫው ከሆነ በአሁኑ ወቅት የኢህአዴግ ካድሬዎች በማን አለብኝነት በሰላማዊ ዜጎች ላይ እየፈጸሙ የሚገኙት የማሸበር ተግባራት ማለትም በሰላማዊ ታጋዮቻችን ላይ በቀጣይነት እየተፈጸሙ ያሉት ግድያዎች፣ ማስፈራራት፣ ወከባዎች ዛቻዎችና የመስራትና የመማር እንዲሁም እርዳታና አገልግሎት የማግኘት መብት በመንፈግ የሚፈጸሙ ተግባራት በአስቸኳይ እንዲቆም ይጠይቃል መግለጫው። ከመድረክ አመራር አባላት አንዱ ዶክተር መረራ ጉድናም በዚህ ላይ የጨመሩት ነበረ። አንድ ቦታ ብቻ አይደለም ሰፊ የሆነ አካባቢዎች ጆሮችን እስኪደነጎል ድረስ የሚደወለው እሱ ነው። ምን እናደርግ ወጣቶች ሁሉ ሆርቢሷቸው አሁንም እየ እንትን ነው ብዙ ቦታዎች ከጫካ ነው የምንደውለው፣ ቤታችን መኖር አልቻልንም፣ ቤተሰቡ እየተሰደድን ነው የምኖረው። ብዙ አቤቱታዎች አሉ እና ይሄ በህዝብ ላይ ሕገወጥ ዘመቻ የበቀል ዘመቻ እንዲቆም፣ በተለይ ወጣቶችን ወደማይሆን ቦታ ወደማይሆን አቅጣጫ መግፋቱ ለማንም እንደማይጠቅም ማሳደዱ እንዲቆም እሱን ለመጨመር ነው። መድረክ ከምርጫው ዕለት በኋላ ተፈጽመዋል ካላቸው ግድያዎች አንዱ በደቡብ ብሔሮች ብሔረሰቦችና ሕዝቦች ክልል ባህድያ ዞን በሶሮ ወረዳ በአቶ ብርሃኑ ኤረቦ ላይ የደረሰው እንደሆነ በጽሑፍ መግለጫው ተመልክቷል። ተገደሉ የተባሉት ሰው ግን የሶሮ ወረዳ አስተዳዳሪ አቶ ኤልያስ ኤርሴዶ ለቪኦኤ ቀደም ሲል እንደ ገለጹት የኢህአዲግ አባል መሆናቸውን ነበረ። ፕሮፌሰር በየነ ጴጥሮስ ይህንን በጽኑ አስተባብለዋል። አቶ ብርሃኑ የረቦ ተንቀሳቃሽ ተወካይ ተብሎ ደብዳቤ ከዚህ በእኔ ፍርማ መድረክ ፈርሞ የሰጠው ሰው ነው። ተንቀሳቅሶ በሱ ስር በዛ በምርጫ ክልል እንግዲህ ብዙ ጣቢያዎች ናቸው አይደለም ያሉት። ያንን በሞተር ብስክሌት እየዞረ ያለውን ችግሮች ወደ ማዕከሉ አመራሩ ይዛላለው እያስተላለፈ ህጉ በሚፈቅደው መሰረት ከምርጫ ቦርድም ጋር መፍትሄ ለመፈለግ ጥረት እያረገ የዋለ ሰው ነው። አቶ ብርሃኑ ረቦ ከ1992 ምርጫ ያለ ግን አንድ ለአስር ባድያ ዞን ባሸነፍንበት ጊዜ ጀምሮ ታጋይ ነው። እንግዲህ ከዚህ በላይ ሌላ ማስረጃ ሊመጣ አይችልም። በመግለጫው መደምደሚያ ላይ ጋዜጠኞች ላነሷቸው የተለያዩ ጥያቄዎች የመድረክ አመራር አባላት መልስ ሰጥተዋል። መድረክ ባሰራቸው የጽሑፍ መግለጫ በምርጫው ሂደትና በድምፅ መስጫ ውለት ተፈጽመዋል ያላቸውን አስራ ሁለት የህግ ጥሰቶች ዘርዝረዋል። የሰነድ ማስረጃዎችንም ለጋዜጠኞች አሳይተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በግንቦት ወር የተካሄደውን የኢትዮጵያ የፓርላማ ምርጫ ውጤቶች ይፋ መሆን ተከትሎ ጠንከር ያሉ የግምገማ አስተያየቶች ከየአቅጣጫው እየተሰሙ ነው። በውድድሩ ተሳትፈው በየትኛው ምርጫ ጣቢያ አሸናፊ የሚያደርጋቸውን ድምፅ እንዳላገኙ ያመለከተውን የኢትዮጵያ ምርጫ ቦርድ ውጤት መግለጫ አንድምታ አስመልክቶ ተቃዋሚ ፓርቲዎችና የዓለም አቀፍ ተቋማት ልዩ ልዩ ትችቶችን እየሰነዘሩ ነው። ይህንን ተንተሩሶም ሁለት የሰጥ አገባ ተሳታፊዎች የምርጫው ውጤትን ድምፅ መቶ በመቶ ለገዢው ፓርቲ የሰጠበትን ሁኔታ ምንነትና የወደፊት አቅጣጫዎች የተመለከቱ የሁለትዮሽ እይታዎች የተንጸባረቀበት ክርክር ይዘዋል። ተሳታፊዎቹ አቶ ንጉሴ ቢራቱ በሜሪላንድ ክፍለ ግዛት ነዋሪና በግል ስራ የሚተዳደሩ አቶ ፈቃደ ሸዋቀ እና ደግሞ በዩናይትድ ስቴትስ የጤና ምርምር ተቋም የምርምር ሰራተኛ እና እርሳቸውም የሜሪላንድ ክፍለ ግዛት ነዋሪዎች ናቸው። አሉላ ከበደ ነው ያወያያቸው። አቶ ንጉሴ ቢራቱ፣ አቶ ፈቃደ ሸዋቀና፣ በቅድሚያ ለጊዜያችሁ አመሰግናለሁ። ባለፈው ሳምንት የጀመርነው ክርክር ተከታይ ነው። በቅርቡ በተካሄደው የኢትዮጵያ ብሔራዊ ምርጫ ዙሪያ በየበኩላችሁ የምታምኗቸውን ጠንከር አድርጋችሁ የምታነሷቸውን ጭብጦች ለመመልከት እን ሞክራለን በያዝነው ሳምንት መጀመሪያ ኢህአዴግና አጋሮቹ የግንቦት አስራ ስድስቱን ምርጫ መቶ በመቶ ለማሸነፍ ና አምስት መቶ አርባ ሰባቱንም የፓርላማ መቀመጫዎች ሙሉ በሙሉ ለመያዝ የአንድ ምርጫ ክልል ውጤት ብቻ እንደሚጠብቁ ብሔራዊ የምርጫ ቦርድ አስታውቋል። እስኪ ከዚህ እንነሳ። የዚህ ምርጫ ውጤት ለእርሶ ምን ይነግሮታል? አቶ ንጉሴ። በጣም ጥሩ ነው። በእውነቱ የዚህ የምርጫ ውጤት የሚጠቁመው ነገር ምንድን ነው? ህብረተሰቡ ዛሬ ያለውን ሰላም ያለው የልማት እንቅስቃሴ ያለው የተረጋጋ ማህበረሰብ በዚህ መልኩ እንዲቀጥል የሰጠው ማንዴት ነው ብዬ ነው የማየው። እኔ አቶ ፈቃደ ሸዋቀና። እኔ ያው አስቀድሞ እንደተተነበየው ና እንደታወቀው የሀገሪቱን መንግስት የሚቆጣጠረው ሀይል ሙሉ በሙሉ ተቀናቃኝ እንዳይኖር የውድድር የምርጫ መንፈስ ጭራሹን እንዳይኖር በማድረግ ጠቅልሎ ለመውሰድ ሙሉ ለሙሉ እስከዛሬ እየገፋበት ያለውን አውቶሪታሪያን የሆነ የአጠቃላይ ቁጥጥር ፖለቲካ ለማስፈን ያደረገው ጥረት ውጤት ይመስለኛል። ይሄ ይሆናል ተብሎ የተጠበቀ ነው። ምክንያቱም ተወዳዳሪ የነበሩ የፖለቲካ ድርጅቶች፣ የፖለቲካ መሪዎች እና ለውድድሩ ደግሞ የሚያስፈልገው በነጻ ሀሳብን የመግለጽ መብት ሙሉ ለሙሉ እየተጨፈለቁ ሲሄዱ ሰዎችም እየታሰሩ ከፖለቲካ እየተገለሉ ፍጹም አግላይ የሆነ ምርጫ ነው። ውጤቱም የሚነግረን ይሄን ነው። ሂደቱም ከሂደቱም የተገነዘብ ነው ይሄንኑ ነው። መልካም፣ አንዳንድ ነጥቦችን እየመዘዝን ክርክራችሁን ለማቀላጠፍ እንሞክር። አቶ ፈቃድ እርሶ ጋር ልቆይና ወደ አቶ ንጉሴ ይመለሳለሁ። የምርጫ ቦርድ ምርጫው ተአማኒ ትክክለኛም በአግባቡም የተካሄደ መሆኑን ነው አስረግጦ ያስታወቀው ብቸኛው የምርጫ ታዛቢ የአፍሪካ ህብረትም ምርጫው ሰላማዊና ትክክለኛ እንደነበር ገልጠዋል ሌሎች ዓለም አቀፍ የምርጫ ታዛቢዎች እንዳልነበሩ ይታወቃል። የአውሮፓ ሕብረትም አልተገኘም። ቀደም ብሎ እንደገለጹት አስቀድሞ የተተነበየ ነው። ገዢው ፓርቲ በስልጣን ላይ ለመቆየት ያደረገው የእርምጃ አካል አንዱ እንደሆነ ገልጸዋል። እነኚህም ሁኔታዎች ከግምት ሲያስገቡስ፣ ምርጫ ቦርድ በተመለከተም ምርጫ ቦርድ ገለልተኛ ነው የሚል ሰው መቼም አይናችሁን ተጨፋኑና ላሞኛችሁ አይነት ካልሆነ በስተቀር በተግባር ሲያከናውናቸው የነበሩ ነገሮች ኢትዮጵያ ውስጥ ያለው የፖለቲካ ድባብ እንደዚህ የመንግስት ተቋም ሆነህ ፍርድ ቤትም ሆን ምንም ሁን ምንም ሁን ሙሉ ለሙሉ የመንግስት መገልገያ ነህ። ምርጫ ቦርድ ከዛ የተለየ ምንም ስታቸር የለውም። እዚ አገር ህግ ይወጣል፣ ህግ ስራ ላይ መዋል ሌላ ነገር ነው። ምርጫ ቦርድን ገለልተኛ ነው ላለማለት በርካታ መረጃዎችን ጠቅሶ መከራከር ይቻላል። ማሳያዎችን ስ ፈቃደ ደርሶ የምርጫውን ተአማኒነት ሚዛናዊ አይደለም ብለው በትክክለኛ መንገድ አለመካሄዱን የሚከራከሩ ወገኖች የምርጫ ቦርድ ራሱ የመንግስቱ መሳሪያ ሆኗል የሚለውን ክስ ያቀርባሉ። ማስረጃዎች ማሳየት ይቻላል። አሁን የሚያነሱትን በምን መልኩ የምርጫ ቦርድ ገለልተኛ አለመሆኑን ያሳያሉ። አንደኛ ነገር እንደምታስታውሱት እንደው ጎላ ጎላ ያለውን ለመጥቀስ እንኳን ተቃዋሚ ፓርቲዎችን በማዋከብ በኩል ቢያንስ ሁለቱን የፖለቲካ ፓርቲዎች ትንንሽ ቴክኒካል ሰበብ በመስጠት በድርጅቶች ውስጥ አለ በተባለ ሰበብ ምክንያት እንዲፈርሱ ያደረገ አብዛኛው የተጠናከሩ አንድነት የሚባለውን ድርጅት እና መኢአድ የሚባሉትን ድርጅቶች ሙሉ ለሙሉ መሀል ገብቶ ምርጫው በተቃረበበት ሰዓት እየጠቀለለ ለፈለገው ወገን የእናንተ ድርጅት ነው ከዛሬ ጀምሮ እያለ ሲሰጥ አይተነዋል። ብዙ አይነት የህግ ጥሰቶች በመንግስት በኩል ሲፈጸሙ አንድ ቀን እንኳን መንግስት ላይ ተግሳጽ ያላካሄደ ነው። ሌላ ቀርቶ መንግስት በህግ የተከለከለውን የመንግስት ተቋማትን፣ የመንግስት መስሪያ ቤቶች፣ የመንግስት ተሽከርካሪዎች፣ ፖሊስ፣ ሰራዊት እንደዚህ የመሳሰሉትን ተቋሞችን በሙሉ ለምርጫው አላማ ሲጠቀምባቸው በቀን በቀን የሚያይ ተቋም ነው። አንድ ቀን እንኳን ይሄ ሜዳውን ያዛባል፣ የእኩልነት መወዳደሪያ እንዳይኖር ያደርጋል ብሎ በዚህ ላይ አንድም አስተያየት ይሰጥ እንኳን ያልሰማነው ተቋም ነው። በዚህ ላይ ደግሞ ራሱ በመንግስት እጅ ስር ያለ ተቋም ነው። ህልውናውም የግለሰቦችም ኑሮ አንዳንዶቹ እንዲሁም የፓርቲው ተቀጽላዎች እንደሆኑ ሁሉ የሚነገሩ ብዙ መረጃዎች አሉ። ተቃዋሚ ፓርቲዎቹ ያስረዱ ሊያስረዱ እንደሞከሩት በተደጋጋሚ ሜዳውን ለማስተካከል አንዲት እንኳን የረባ ሙከራ ሲያደርግ ያልነበረ ነው ያለውን የታክስ ከፋይ ሚዲያ በገፍ ለመንግስት ጠቅሎ ሰጥቶ ተቃዋሚ ፓርቲዎች የማይጠቀሙበት መሆኑን እያየ ይህንን እንኳን ባላንስ ለማድረግ ምንም ጥረት ያላደረገ ተቋም በዚህ ምርጫ ላይ ትክክለኛ ፍርድ ይሰጣል ብሎ ማሰብ ምንም ክሬዲብሊቲ የሌለው ተቋም ነው በእውነቱ መልካም አቶ ንጉሴ የእርስዎ ነው እድሉ ቀደም ብሎ በአቶ ፈቃደ የተነሱ ሀሳቦችም ላይ አስተያየት መስጠት ይችላሉ ግን ተከታይ ጥያቄ ላስቀድም ላለፉት ሀያ አራት አመታት እንደሆነው ሁሉ ኢህአዴግ አሁንም ምናልባትም ቀድሞ ከነበረው የበለጠ ሁሉንም መቀመጫዎች ጠቅልሎ መያዙ ምንም አይነት የተለየ ድምፅ የማይሰማበት አገር መሆኗን መቶ በመቶ አረጋገጠ የሚል ትችት ነው እየቀረበ ያለው። መድብለ ፓርቲ የሚንጸባረቅበት አገር ነው የሚል ሀሳብ በአንድ በኩል ይቀርባል። በብቸኝነት ግን አንድ ገዢ ፓርቲ ሌሎች ድምጾች እንዳይሰሙ አድርጎ ማጠቃለሉን አስረገጠ። ከዘጠና ዘጠኝ ነጥብ ስድስት ወደ መቶ ከፍ አደረገው። አንድ መቀመጫ አሁንም ይፋ ያልተደረገ እንዳለ ሆኖ ከዚህ ቀደም አንድ ብቸኛ የተቃዋሚ ፓርቲ አባልና አንድ ገለልተኛ ግለሰብ የነበሩበትን ፓርላማ ሙሉ በሙሉ ወደ መቆጣጠር አመራ። አበቃለት እያሉ ነው። አይደለም ብሎ መከራከር ይቻላል። አቶ ንጉሴ ወል እንግዲህ በአንድ በኩል ሲያዩት ይመስላል፣ እንደዛ ሊመስል ይችላል። ይመስላል ነው ነው አለመሆኑን ያስረዱን ይመስላል። ምክንያቱም ኢህአደግ እርግጥ በስልጣን ላይ ያለ መንግስት በመሆኑ አድቫንቴጅ አለው፣ ጥቅም አለው። በተለይ በአንዳንድ ስራዎቹ፣ በልማት ስራዎች በሚያካሄዳቸው ሁኔታዎች ህብረተሰቡ፣ አብዛኛው ህዝብ ሊመርጠው ይችላል የሚል ግምት አለኝ እኔ እና ይሄ አሁን እንደሚባለው በተጨረበረ መልክ በምን የሚለው ነገር እኔ አልቀበለውም ግን መቶ በመቶ የሚለው ግን አሁንም በእውነቱ በእኔ ቅር ያሰኘኛል ለምን አንድ የፖለቲካ ችግር አለ ማለት ነው ከማጭበርበሩም ውጪ ማለት ነው እና ቺ ሀገር እንደምታውቀው ዜሮ ዴሞክራሲ ከነበረበት ተደርጎል የመጣና ህብረተሰቡ ገና ባህሉም ያልዳበረ በመሆኑ ስልጣን ላይ ላለው መንግስት የበለጠ እንትን ሊያደረግ ይችላል ለምን ይሄ የተገኘው ሰላም የተገኘው ልማት ጥቅም የመሳሰሉት ነገሮች እንዲቀጥሉ እንትን እንዲሉበት አይፈልግም እና በተቃዋሚዎች ላይ ደግሞ ያን ያህል ሙሉ በሙሉ እምነት ላይ ኖረውም ይችላል ብዬ ነው የምገምቱ። የራሴ ግምት ነው ግን ቢሆንም ኢህአደግ እንደ መሪ ድርጅት እነዚህ ሌሎች ፓርቲዎችን አቅማቸው እንዲጎለብት እና ሁኔታዎችን አለበት የሚል ውይይቱ አልተጠናቀቀም። በነገ ዕለት ተከታይ ክፍሉን ይዘን የምንቀርብ ይሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። ከምሽቱ አንድ ሰዓት ከ24 ደቂቃ ሆኗል። ወደ ተከታዩና የመጨረሻው ዘገባችን እንለፍ። እንደ አውሮፓውያን ዘመን አቆጣጠር የ2014 ዓ ምቱ የዩናይትድ ስቴትስ የሰብአዊ መብት አያያዝ ግምገማ በዓለም ላይ የአሸባሪ ቡድኖችን መነሳሳት የግጭቶችን መጨመር፣ ሙስናና የመጥፎ አስተዳደር መንሰራፋት ላይ የተደቀኑ ችግሮች ላይ አተኩሯል። ትዝታ በላቸው ዝርዝሩን ይዛለች። ራሱን እስላማዊ መንግስት ብሎ የሚጠራው አይነት ነውጠኛ ቡድን መነሳሳት፣ እንደ ግብጽ ያሉ መንግስታት ተቃዋሚዎቻቸው ላይ ጥብቅ የቁጥጥር እርምጃ መውሰድ እናም በምስራቃዊ ዩክሬን የሚካሄደው አይነት የእርስ በርስ ግጭት መጨመር 2014ን የሰብአዊ መብት አያያዝ ያዘቀጠበት ዓመት አድርጎታል ብለዋል። ዘገባውን ይፋ ያደረጉት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ይህ ሪፖርት የሚያስተላልፈው ዋናው መልእክት ዜጎች የሚገባቸውን መብቶቻቸውንና ነጻነታቸውን ሙሉ በሙሉ ሲጎናጸፉ ለሀገሮች እጅጉን እንደሚበጃቸው ነው። በመካከለኛው ምስራቅ ሪፖርቱ አሰቃቂ ወንጀሎችን በመፈጸም እስላማዊ መንግስትና ሌሎች አክራሪ ቡድኖችን ይከሳል። በኢራቅና በሶሪያ በሚሊዮኖች የሚቆጠሩ ዜጎችን በማፈናቀልና ሰብአዊ ቀውስ በመፍጠር ይኮንናቸዋል። በአፍሪካ እንደ አልሸባብና ቦኮ ሐራም ያሉ ቡድኖች መፈጠር ምክንያቱ የባለስልጣናት በስልጣን መባለግና መጥፎ አስተዳደር መሆኑን እንደ ምክንያት ጠቅሰዋል። ኬሪ ህዝብ በመንግስት ላይ እምነት ሲያጣ ሁልጊዜም ሌሎች ጎጂ የሆኑ ኃይሎች ያን ክፍተት ለመሙላት ይሞክራሉ። በአውሮፓ ሩሲያ በመገናኛ ብዙሃን በሲቪል ማህበረሰቡና፣ በሚቃወሟት ዜጎች ላይ ቁጥጥሯን እንዳጠበቀች፣ በኤሲያ ቻይናና ታይላንድ የሲቪል መብትን እንደሚረግጡ በላቲን አሜሪካ ቬኔዙዌላ መንግስትን የሚተቹትን በማሰር በማሰርና በማዋከብ በሪፖርቱ ተጠቅሰዋል። ሌሎች እንደ ኢትዮጵያ፣ ኤርትራ፣ ኢራን እና ሳዑዲ አረቢያ ያሉ መንግስታት ጋዜጠኞችን ጦማሪያንና በሰላማዊ መንገድ ሂስ የሚሰነዝሩባቸው ዜጎችን ያሳድዳሉ ብለዋል። ዓመታዊው የአሜሪካ ሰብዓዊ መብት ሪፖርት ለፖለቲካ ለውጥ የሚታገሉ የሲቪል ማህበረሰብ ላይ የሚደርሰው ጥቃት አሳሳቢ ሲሆን፣ በሌላ በኩል ደግሞ ክስተቱ እድገትን ያሳያል ይላሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ረዳት ሚኒስትር ቶም ማልዌንስኪ ብዙ አምባገነን መንግስታትን ሊያሰጋና እንቅልፍም በእጅጉ ሊነሳ ይችላል። እንደ ሩሲያ፣ ቻይና፣ አዘርባይጃን ኢትዮጵያና የመሳሰሉት መንግስታት ሲቪል ማህበረሰቦችን የሚጫኑበት አንዱ ምክንያት እነሱ የሚያካሂዷቸው እንቅስቃሴዎች በዓለም ዙሪያ ለዲሞክራሲያዊ መብቶች መከበር እጅግ በጣም ውጤታማ ሆነው በመገኘታቸው ነው። ውጭ ጉዳይ ሚኒስትር ኬሪ ዩናይትድ ስቴትስ ባለፈው ዓመት አክራሪ ነውጠኞች ችግር እንደደቀኑባት አምነዋል። የዓለም አቀፍ የሰብአዊ መብት ድርጅት ሂዩማን ራይትስ ዋች የዋሽንግተን ቢሮ ኃላፊ ሳራ ማርጎን የሰብአዊ መብት ሪፖርቱ ክብደት ያላቸው ጭብጦችን አንስቷል ብለዋል ሀቀኛ ግምገማ በመሆኑ በውጭ ያሉ ተዋንያን የመንግስታት ባለስልጣናትም ጭምር የሚያወጧቸውን ፖሊሲዎች ለመመርመር እና ራሳቸውን ለተጠያቂነት ለማስገዛት እንደ ትልቅ መለኪያ ወይም ሚዛን አድርገው ሊጠቀሙበት ይችላሉ። በመጨረሻም ውጭ ጉዳይ ሚኒስትር ኬሪ አንዳንድ በመብት አፈና የሚሰቃዩ የዓለም አካባቢዎች ወደፊት መሻሻል እንደሚታይባቸው ተስፋ አስተጋብተዋል። አድማጮች፣ የምሽቱ ዝግጅት በዚሁ ተጠናቋል። ያለፏችሁን ስርጭቶቻችን በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሪ ገብታችሁ መከታተል ትችላላችሁ። በፌስቡክ እና በትዊተር እንገኛለን። ቪኦኤ አምሃሪክ ብላችሁ ተከተሉን። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ19፣ በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። እስከዚያው ፕሮግራሙን ከመራችልን ከጽዮን ግርማ ጋር በመሆን የምሰናበተው ሄኖክ ሰማእግዜር ነኝ። መልካም ምሽት። This program has come to you from the Voice of America, Washington.